ሳይንስና ቴክኖሎጂ የኢትዮጵያ የተወካዮችና የፌዴሬሽን ምክር ቤቶች በየዓመቱ ስራቸውን የሚጀምሩት በመስከረም ወር መጨረሻ በጋራ በሚያደርጉት ስብሰባ ነው። በዚሁ ስብሰባ የኢትዮጵያ መንግሥት በአመት ውስጥ ሊያከናውናቸው ያሰባቸውን አበይት ጉዳዮች ከአገሪቱ ፕሬዚደንት አፍ ያደምጣሉ። ባለፈው ዓመት የፕሬዝደንትነት መንበሩን የተረከቡት ሳህለወርቅ ዘውዴም የኢትዮጵያ መንግሥት ዓመታዊ ዕቅድን መስከረም 26 ቀን 2012 ዓ ም በተካሄደው የሁለቱ ምክር ቤቶች ስብሰባ በዝርዝር አቅርበዋል። ፕሬዝዳንቷ በንግግራቸው ከጠቀሷቸውና የመገናኛ ብዙኃንን ቀልብ ከሳቡ ጉዳዮች አንዱ ኢትዮጵያ የመጀመሪያ ሳተላይቷን በዚህ ዓመት ለማምጠቅ የማቀዷ ነገር ነበር። የመጀመሪያው የኢትዮጵያ ሳተላይት በያዝነው ዓመት በታህሳስ ወር በቻይና ከሚገኝ የማምጠቂያ ማዕከል ወደ ጠፈር የሚላክ ሲሆን ይህ ሳተላይት ለግብርና ለደን ልማትና ለአካባቢ ጥበቃ አገልግሎት የሚያስፈልጉትን የሳተላይት መረጃዎች ለመቀበል ይውላል። በብዙዎች ዘንድ ሳተላይት ሲባል መጀመሪያ ፊታቸው መጥቶ ድቅን የሚለው ከአሜሪካው የጠፈር ምርምር ጣቢያ ናሳ ወይም ከተመሳሳይ ማስወንጨፊያ ጣቢያዎች ወደ ሕዋ የሚመጥቁ ግዙፍ ሳተላይቶች ናቸው። ኢትዮጵያ ሳተላይት ልታመጥቅ ነው የሚለው ዜና ሲናኝም ብዙዎቹ የጠበቁት እንደዚህ አይነቱን ነበር። ሆኖም በቅርቡ የወጡ መረጃዎች የኢትዮጵያ ሳተላይት 72 ኪሎ ግራም ብቻ የምትመዝንና ማይክሮ ሳተላይት ከሚባሉት የምትመደብ መሆኑን ይፋ አድርገዋል። የኢትዮጵያ ስፔስ ሳይንስና ቴክኖሎጂ ኢንስቲትዩት ዋና ዳይሬክተር የሆኑት ዶክተር ሰለሞን በላይ የኢትዮጵያ የሳተላይት ማምጠቅ ፕሮጀክትን በበላይነት ያስተባብራሉ። ኢትዮጵያ የምታመጥቀው ሳተላይት ማይክሮ ከተሰኘው ምድብ ውስጥ የገባበትን ምክንያት እንዲህ ያስረዳሉ ሳተላይት ብዙ አይነት ክላሲፊኬሽን አለው እንግዲህ፣ አንደኛው ከአንድ ሺህ ኪሎግራም በላይ ከአምስት መቶ እስከ አንድ ሺህ ከአስር እስከ አምስት መቶ ኪሎግራም ያላቸው ናቸው። ስለዚህ እኛም ስም ነው አጠቃላይ ትንሽ ሳተላይት ለማለት ሲፈለግ ከአስር እስከ አምስት መቶ ነው እና ማይክሮ ያህል ነው የሳተላይት ፒኮ፣ ማይክሮ፣ ፌኖ እየተባለ ይመደባል እና ማይክሮ ሳተላይት የሚባሉት ከአስር እስከ አምስት መቶ ያሉት ኪሎግራም ያላቸው ስለሆነ ስሙ ነው እና ይሄ ነው። ኢትዮጵያ ወደ ሕዋ የምታመጥቀው ሳተላይት ለመሬት ምልከታ የሚያገለግል እንደሆነ ተገልጿል። ኢቲአርኤስኤስ ዋን የሚል ስያሜ የተሰጣት ሳተላይት በዋነኝነት ለግብርና፣ ለአካባቢ ጥበቃ፣ ለአየር ንብረት ለውጥ ምልከታና ለማዕድን ዘርፎች ጥቅም ላይ ትውላለች ተብሏል። ሳተላይቷ በየዘርፎቹ ምን አይነት ጠቀሜታዎች ልታበረክት እንደምትችል ዶክተር ሰለሞን ያብራራሉ። እንግዲህ አንድ ሳተላይት ሲገነባ አላማ አለው ይህን ይህን ይህን ይህን ትሰራለች ወይም ይሄን ይህን ይሰራል ተብሎ ነው። ስለዚህ እኛም ሳተላይት ስንገነባ ያው የአካባቢ ጥበቃ ጥናት ታካሄዳለች፣ መረጃውን ታመጣለች፣ ደንንም ይሁን ሁሉንም። ሁለተኛ በግብርና ዘርፍ ለግብርና ምርምር ለግብርና ለመዘመን በቆሎ ያለበትን ስንዴ ያለበትን ስንዴን ለመዘመን የመስኖን ለመዘመን የመስኖን ሁኔታ የውሃን ሁኔታ የዛን ሁሉም ጥናት ያስፈልጋል። ያ ደግሞ ትክክለኛ ጥናት የሚጠናው በሳተላይት መረጃ ላይ በማስደገፍ ነው። ሌላኛው ማድን ልማትን ሲመለከት ማዕድን ልማት ጥናት የሚካሄደው እየተሞከረ እየተቆፈረ ምናምን ነው። በሳተላይት ሲኖረን ግን የማዕድን ልማትን በሳተላይት መረጃ አስደግፎ አጥንቶ የአፈሩንን የምንምታልቱ ምን አይነት እንዲህ አይነት አለ ብሎ ለኢንቨስተር ሙሉ ዝግጅት ማድረግ ይቻላል እና ሰፊ ጠቀሜታ ነው ያለው። ሌላ የከተማ እና የገጠር የመሬት አስተዳደር ስርዓታችን እያንዳንዱን ፎቶግራፍ አነስቶ ስርዓቱን ለማቀጣጠር ስርዓቱን ለማቆጣጠር ትልቅ የሆነ ጠቀሜታ ስሰራ ስራ ነው። ይሄ ነው እና ሌሎችም በተዛማጅ ስራዎችን ይሰራል። ይሄ ነው አላማ የሳተላይቱ አላማ። ኢትዮጵያ እነዚህን መሰል የሳተላይት መረጃዎች እስካሁን የምታገኘው ይህን አገልግሎት ከሚሰጡ የውጭ ሀገር ድርጅቶች በግዢ ነው። የኢትዮጵያ ኢኖቬሽንና ቴክኖሎጂ ሚኒስቴር በቅርቡ ያወጣው መረጃ እንደሚያመለክተው ሀገሪቱ ለሳተላይት ምስሎች ግዢ ብቻ ከ350 ሚሊዮን ብር በላይ በየዓመቱ ታወጣለች። ዶክተር ሰለሞን ግን ሀገሪቱ ለሳተላይት መረጃ የምታወጣው ወጪ ከዚህም የላቀ ነው ይላሉ። ኢትዮጵያ ሳተላይት ለመገንባትና ለማምጠቅ ያወጣችውን ወጪ በየአመቱ ለሳተላይት መረጃዎች ከምታወጣው ጋር ሲነጻጸር ዝቅተኛ መሆኑንም ይጠቁማሉ። እንግዲህ የሳተላይት አይነት ትላልቅ ማስነት ትላልቅ ሲሆኑ የሚቆይባቸው እድሜ የተጠቀማቸው መሳሪያ እየጨመረ በሄደ ቁጥር ዋጋቸውም እንደዛ ነው። ኤክስፐሪመንታል፣ የሙከራ ሳተላይት አይደለም የምርምር የምታካሄድበት ሳተላይት ነው እና መጠኑ ወጪ እንደየ ሳተላይት አይነቱ አለው እና ይሄን ያስወጣል። ወደዚህ ስንመጣ ደግሞ ንበልና የሳተላይት ዋጋና መረጃ በፍጹም አይገናኝም። አንደኛው ቴክኖሎጂውን ራሱ ሰው ለማሰልጠን ቴክኖሎጂውን ማስተዋወቅ፣ አንደኛው ማይገኝለት ሀብት ነው። ሁለተኛ ደግሞ መረጃው ነው። ሶስተኛ ደግሞ የስፔስ ለኋላ ያለውን ሪሶርስ ሀብት ላይ መግባት ራሱ ኦርቢት ላይ መስቀመጥ ይህም ኦርቢት ላይ ነው የኦርቢትን ሴኪር ማድረግ እነዚህ ተደምሮ ዋጋም ቢሆን ከዛ በታች እንጂ ከዛ በላይ አይደለም ልል ፈልጌ ያው እስካሁን ድረስ ባለው ሁሉንም ጨርሶ ላውንቺኒንግ ስለሚጨምር ስድስት ሚሊዮን ዶላር ነው። ኢትዮጵያ የመሬት ምልከታ ሳተላይቷን ወደ ህዋ የምታመጥቀው ከቻይና መዲና ቤይጂንግ አራት መቶ ኪሎ ሜትር ርቀት ላይ ከሚገኘው የማስወንጨፊያ ጣቢያ እንደሆነ ተነግሯል። ሳተላይቷ ከቻይና ብትመጥቅም ሳተላይቱን የመቆጣጠሪያ ጣቢያ ግን አዲስ አበባ ጫፍ እንጦጦ በሚገኘው የስፔስ ሳይንስና ቴክኖሎጂ ኢንስቲትዩት ተገንብቶ በመጠናቀቅ ላይ እንደሚገኝ ፕሬዚደንት ሳለወርቅ በመስከረም መጨረሻ የምክር ቤት ንግግራቸው አንስተው ነበር። የኢንስቲትዩቱ ዋና ዳይሬክተር ዶክተር ሰለሞን የመቆጣጠሪያ ጣቢያው ግንባታ አሁን መጠናቀቁንና ወደ 20 የሚጠጉ ባለሙያዎች ለስራው ስልጠና ወስደው ዝግጁ መሆናቸውን ተናግረዋል። አንድ ሳተላይት ላውንች ከተደረገች በኋላ ዋናው ነገር ገራውንድ ላይ መቆጣጠር፣ ትእዛዝ መስጠት፣ እዚህ መረጃ እንደዚህ ማድረግ ነው አለ። ስለዚህ ይህ ማድረጊያ ኢትዮጵያ ውስጥ ነው ያለው። ይህም እንጦጦ ኦብዘርቫተሪ ምርምር ማዕከል ነው። ይሄ ቴስት እያደረግን እየሞከርን ነው። እነዚህ ነው ያለው። እውነት ነው። እንጦጦ ኦብዘርቫተሪ ምርምር ማዕከል ማለት ኦብዘርቫተሪ ሲባል ሁለቱንም እንዲያካት አስትሮኖሚካል ኦብዘርቫተሪ አላልነውም። ስሙ ኦብዘርቫተሪ ማለት ከመሬት ወደ ሰማይም ኦብዘርቭ ያደረጋል፣ ከሰማይ ወደ መሬትም ኦብዘርቭ ያደረጋል። ስለዚህ ችግር የለውም። ሁለቱንም ያጠቃልላልና ብዙ ዲፓርትመንቶች ያሉት ማዕከል ስለሆነ በስሩ በርካታዎች አሉት። ዋናው ነገር ግን ይሄ ዋናው ሴንተሩ እዛ ነው፣ መቆጣጠሪያው እዛ ነው፣ መረጃ ወዳታው የሚገኝበት እዛ ስለሆነ ለዛ ነው የሳተላይት ቴክኖሎጂ ለቴሌኮሚኒኬሽን፣ የመሬትና የህዋ ምልከታ፣ ለከተማ ልማት፣ አለም አቀፍ የተፈጥሮ ሀብትን ለመቆጣጠር አደጋን ለመከላከል፣ ለካርታ ስራ ለግብርና ለደን ልማት ለሜትሮሎጂና ጂፒኤስ እንደሚውል የኢትዮጵያ ኢኖቬሽንና ቴክኖሎጂ ኢንስቲትዩት ያወጣው መረጃ ያሳያል። ዶክተር ሰለሞን ኢትዮጵያ በሳተላይት ግንባታና ማምጠቅ ላይ ባለሙያዎቿን ማሳተፏና በቀጥታ መካፈሏ ምን አንደምታ እንዳለው ይተነትናሉ። ለአንድ ሀገር አንድ ሳተላይት ሁሉም በቂ ነው ማለት አይደለም። ብዙዎቹ ከሁለት መቶ ከሶስት መቶ በላይ ያላቸው ነገር ግን ይሄ ጎርፍንም እነዚህ ዲዛስተር እና ሌሎችንም መረጃዎችን ታመጣለች ለጥናት ቅድመ ማስጠንቂያ እንዲሰጥ ፖሊሲ አውጪ አካላት ጋር ውሳኔ እንዲሰጥበት ታደርጋለች። አንደኛው ዓላማ ነ ቀስ በቀስ ደግሞ አቅም የኢኮኖሚም ሁሉም አቅም እየፈነ ሲደረግ ምን እየሆነ ይሄዳል? ከዚህ ሀይ ሪዞሉሽን ያለው ሊላውንች እንዲደረግ ይደረጋል። ምክንያቱም ከሌላ ስለ ዲዛስተር ስለ ፍለድ፣ ስለ መሬት መንሸራተት፣ ሌሎች ሌሎች ከሌላ መረጃ ከምጠይቅ አንተ በሀገራዊ ባለህ ነገር መረጃ ታመጣለህ። ራስን ትጠለትነዋለህ ባከ ስራልኝ ምንድን ነው ኢሜጅ ያለ ያን ልግዛ ብለ ከምታደረግ ሀገራዊ ታደረጋለህ። ስለዚህ ይህን ይሰራል እንግዲህ ኢትዮጵያ የረሀብ ሀገር ነች። የምንመብት የሚባል ተነስቶ ምርምሯን ወደ ስፔስም ወደ ውሀም ማረግ ትልቅ ነው። ትልቅ ስም ነው። ሀገራዊም ስም ነው። ለሀገር ገጽታም ትልቅ ነው። ለወጣቶችንም ለማነሳሳት ወደ ቴክኖሎጂ ትልቅ ነው። አንድ ከፍ ያደርጋል። እርግጥ በርካታ ስፔስ ፕሮግራም አሁን የጀመርናቸው አሉ እና ቀላል ስራዎች አይደሉም። ስለዚህ ይሄ ደግሞ ትልቅ እድል ነው። የትም ሀገር ላይ የሚካሄድ ነው። ስፔስ ኢዝ ኖት አን ኢዚ ኢንቨስትመንት። ኢኒሻል ኢንቨስትመንት ትልቅ ነው። ሪተርን ግን ከፍተኛ ነው። በነገራችን ላይ ስፔስ ታወጣለህ እንጂ በኋላ መላሹ ላይ ደረት ነፍጠ ነው የምትመልሰው። የዕለቱ የሳይንስና ቴክኖሎጂ መሰናዷችን የእስካሁኑ ነበር። ተስፋ ለሞልደየስ ነኝ። መልካም ጊዜ።